ነጋት ብሏ አም ሰገንታ አፋን አማራ ትትፉፍ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ¶¶ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 7 2013 ዓ ም ዝግጅታችን ጀመረ። በምሽቱ ዝግጅታችን ከምናቀርባቸው ጥቂቶቹን እናስተዋውቃችሁ። የድምጽ መስጫ ወረቀት ከዛሬ ጀምረን ንስምኔት እናደርጋለን። እሱ እንግዲህ ከዛሬ ማውሻውን ጀምሮ የሚጀመር ነው የሚሆነው። ሴንሲቲቭ ማቴሪያል ስለሆነ ምናልባት እሱ ትንሽ ቀኑ በተጠጋ ቁጥር ነው ማድረስ ያለብን፣ ቀድመን አድርሰን በተለያዩ ቦታዎች ላይ የጥበቃ የማስቀመጥ የመሳሰሉትን አደጋዎች ለመቀነስ ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስን የሰማችሁት። ሙሉ ዘገባውን በአብይ ርዕስ አድምጣላችሁ። የሰባቱ የዓለም ባለጸጋ አገሮች መሪዎች ጉባኤ ሲጠናነቅ ሲጠናቀቅ የተላለፈውን ውሳኔ ይዘት በምሽቱ እናስደምጣችኋለን። ዘጋቢያችን በአክሱም ከተማ ያደረገችውን ቅኝትም ይዘናል። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአትቪኦ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ናስትልኝ፣ እንደምናመሻቸው አድማጮች፣ ዜናውን የማሰማችው ቆንጅ ይታየ ነኝ። የሰባቱ ባለጸጋ ሀገሮች ቡድን ሰባት አባል ሀገሮች መሪዎች እንግሊዝ ካርቢስ ቤ ላይ ያካሄዱትን ጉባኤ ለድሆች ሀገሮች ከአንድ ቢሊዮን በላይ የኮቪድ-19 ክትባቶችን ለመለገስ ቃል በመግባት እንዲሁም ቻይናን በተለያዩ ጉዳዮች ረገድ በመንቀፍ ትናንት እሁድ ጉባኤያቸውን አጠናቀዋል። መሪዎቹ በጉባኤያቸው ማብቂያ ዓለም አቀፍ ኃላፊነትና ዓለም አቀፍ ተግባር በሚል ርዕስ ባወጡት የጋራ መግለጫ ኢትዮጵያ የትግራይ ክልል ጉዳይ ላይ አትኩረዋል። በክልሉ የሚካሄደው ግጭት መቀጠሉ እንዲሁም በብዙ መቶ ሺዎች የሚቆጠር ሕዝብ ለረሃብ አደጋ የሚጋለጥበት የከበደ ሰብአዊ ቀውስ መደቀኑን የሚገልጹት ሪፖርቶች በጥልቅ አሳስበውናል ብለዋል። አስከትለውም የሚፈጸመውን መጠነ ሰፊ ወሲባዊ ጥቃት ያሉትን ጨምሮ የሚደርሱት አስከፊ የጭካኔ አድራጎቶችን እናወግዛለን ያለው የቡድን ሰባት መሪዎች የጋራ መግለጫ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ቢሮ በጉዳዩ ዙሪያ የማጣራት ስራዎቹን መቀጠሉን እንደግፋለን ብሏል። ተፈጽመዋል በተባሉት የሰብአዊ መብት ጥሰቶች ሙሉ ተጠያቂነት መኖር አለበት። ፈጻሚዎቹም ሕግ ፊት እንዲቀርቡ እናሳስባለን ብለዋል። የቡድን ሰባት መሪዎች በክልሉ የሚካሄዱ ግጭቶች በአስቸኳይ እንዲገቱ፣ ሰብአዊ ረዴት ለሁሉም አካባቢዎች ያለምንም እንቅፋት ተደራሽነቱ እንዲመቻች እና ኤርትራ ወታደሮች በአስቸኳይ ከክልሉ እንዲወጡ ጥሪ እናቀርባለን ብለዋል። ያሉት ቀውሶች ብቸኛው መፍትሄ ተአማኒ የሆነ የፖለቲካ ሂደት ነው ያሉት የቡድን ሰባት መሪዎች ሁሉም ወገኖች ይህንኑ መንገድ እንዲከተሉ እናሳስባለን ሲሉ አክለዋል። ማስከተልም የኢትዮጵያ መሪዎች የዜጎች ሁሉ ሰብአዊና ፖለቲካዊ መብቶች መከበርን መሰረት ያደረገ ብሔራዊ እርቅና መግባባትን የሚያራምድ በይበልጥ ሰፋ ያለ አሳታፊነት ያለው የፖለቲካ ሂደት እንዲከተሉ በማለትም ጥሪያቸውን አቅርበዋል። የጂ 7 መሪዎች የኮሮና ቫይረስ ወረርሽኝን ለማስወገድ የአየር ንብረት ለውጡን ለመታገልና የዓለምን ኢኮኖሚ ለመገንባት የሚያስችሉ የተለያዩ እርምጃዎችን ለመውሰድ ቃል ተገባብተዋል። ቻይናንና ሩሲያን በዓለም ጸጥታና ኢኮኖሚ ላይ የተደቀኑ አደጋዎች ምንጮች ናቸው ሲሉም መሪዎቹ ነቅፈዋል። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። ይህ በዚህ እንዳለ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ከባድ ሰብአዊ ቀውስ ውስጥ ለሚገኘው በተለይም ቅርቤ አድርጌ ለምመለከተው የትግራይ ሕዝብ ሁከቱ እንዲያበቃ፣ ለሕዝብ ሁሉ የምግብና የጤና ድጋፍ እንዲረጋገጥ፣ በተቻለም ፍጥነት ማህበራዊ መግባባት ይሰፍን ዘንድ አብረን ጸሎት እናድርስ ሲሉ ትናንት እሁድ ትዊተር ገጻቸው ባሰፈሩት ጽሑፍ ተማጽኖ አቅርበዋል። ይህ በዚህ እንዳለ ደ ኤልደርስ ወይም አዛውንቶች በሚል ነጻ ማህበር ተሰባስበው ያላቸውን የጋራ ተመክሮና ተሰሚነት ዓለም ዙሪያ ሰላም ፍትሕና ሰብአዊ መብት ከበሬታ እንዲሰፍን የሚጥሩ መሪዎች የተባበሩት መንግስታት ድርጅትና የአፍሪካ ህብረት በትግራይ የከበደ ረሃብ አደጋን ለመከላከል እና የጭካኔ አድራጎቶችን ለማስቆም ፈጥነው መንቀሳቀስ አለባቸው ሲሉ ዛሬ ለንደን ላይ ባወጡት መግለጫ አሳሰቡ። የአዛውንቶች ስብስቡ ሊቀመንበር የቀድሞዋ የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ሜሪ ሮቢንሰን እና የኖቤል የሰላም ተሸላሚዋ የቀድሞ የላይቤሪያ ፕሬዝደንት ኤለን ጆንሰን ሰርሊፍን ያሰባሰበው ማህበር መንግስታቱ ድርጅት የጸጥታ ምክር ቤትና የአፍሪካ ህብረት ለትግራይ ክልል የሰብአዊ ረዴትና የሰብአዊ መብት ቀውስ መፍትሄ ለማግኘት በአስቸኳይ እርምጃ እንዲወስዱ እናሳስባለን ያሉ ሲሆን፣ ቀውሱ ለአፍሪካ ቀንድ ሰላምና ጸጥታ በግልጽ አደጋ የሚደቅን ነው ሲሉም አሳስበዋል። ይህ በዚህ እንዳለ የኢትዮጵያ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን ከትናንት በስቲያ ለዓለም አቀፉ ማህበረሰብ ባስተላለፉት የቪዲዮ መልእክት መንግስታቸው ለትግራይ ክልል ቀውስ ምላሽ ለመስጠት እያከናወናቸው ያሉ ተግባራትን አብራርተው ነገሮችን ወደ ውስብስብ ሁኔታ የሚቀይር ያልተገባ ተጽዕኖ ኢትዮጵያ ላይ ማድረግ ችግሮችን ያባብሳል እንጂ መፍትሄ አያስገኝም ብለዋል። ምክትል ጠቅላይ ሚኒስትሩ አክለውም ኢትዮጵያ ትግራይ ክልል ውስጥ ያለውን ሰብአዊ እርዳታ ለማሻሻል ማህበራዊ ግንኙነቶችን ለማጠናከርና መሰረታዊ አገልግሎቶቻቸው ወደ ነባር ይዞታቸው እንዲመለሱ አጋር አካላት ጋር ለመስራት ዝግጁ ነች። ይህ ወሳኝ ጊዜ ኢትዮጵያ የምትሻው የወዳጆችንና የአጋሮችን ድጋፍ እንጂ ችግሩን የበለጠ ውስብስብ የሚያደርግ ጫና አይደለም ብለዋል። ሌላ በኩል የትግራይ ክልል አንዳንድ አካባቢዎች ለከፋ ረሃብ መጋለጣቸውን የሚገልጹ መግለጫዎች መሬት ላይ ያለውን እውነታ አያሳዩም ሲል የኢትዮጵያ መንግስት ባለፈው ሳምንት አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ እና የአደጋ ሥራ አመራር ኮሚሽነር ምትኩ ካሳ በሳምንቱ አጋማሽ ለጋዜጠኞች በሰጧቸው መግለጫዎች አካባቢው መታረስ ከሚችለው መሬት ሰባ ከመቶው ለእርሻ ዝግጁ መሆኑን ጠቅሰው ይህ ደግሞ የከፋ ረሃብን ያስቀራል ብለዋል። በመጀመሪያው የሰብዓዊ እርዳታ አቅርቦት ከ4 ሚሊዮን በላይ ሰው መድረስ መቻሉን ባለስልጣናቱ አመልክተው በሁለተኛውና በሶስተኛው ዙሮች ለ52 ሚሊዮን ሰው የ135 ሚሊዮን ዶላር ግምት ያለው 798 ሺህ ሜትሪክ ቶንስ የዕለት ደራሽ እርዳታ በስድስት የሀገርና ዓለም አቀፍ የረዴት ተቋማትና በመንግስትም በቀጥታ መከፋፈሉን ተናግረዋል። የሰብአዊ መብቶችን አያያዝ አስመልክቶ ቀደም ሲል መግለጫ የሰጡት የሀገሪቱ ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ልል ውስጥ የተፈጸሙ የመድፈርና ሌሎችም የወንጀል አድራጎቶችን እያጣሩ ክሶችን እየመሰረቱ መሆናቸውን አብራርተዋል። ሱዳን የውሃ ሀብት ሚኒስቴር ኢትዮጵያ በታላቁ የህዳሴ ግድቧ ላይ ድርድር ከቀጠለች ካርቱም ጊዜያዊ ስምምነት ላይ ለመድረስ መስማማቷን ዛሬ ገለጸ። የአባይ ተፋሰስ የግርጌ ሀገሮች ግብጽና ሱዳን ኢትዮጵያ እየገነባች ባለው ታላቁ የህዳሴ ግድብ አገልግሎት ላይ ሁሉም የሚስማማበት ውል እንድትፈርም ሲገፉ መቆየታቸው ይታወቃል። ዝርዝሩን ትዝታ በላቸው ታቀርበዋለች። የሱዳን ውሃ ሚኒስትር ያሲር አባስ ዛሬ ካርቱም ውስጥ ጋዜጠኞች በሰጡት መግለጫ ሱዳን እስካሁን የተደረሱ ስምምነቶችን መፈራረም ጭምር የጊዜውን ጥበት ከግንዛቤ በማስገባት አንድ ሁሉም የሚስማማበት ሁኔታ ለመቀበል ዝግጁ ናት ብለዋል። ድርድሮች ለመቀጠላቸውና በግልጽ በተጠቀሱ ጊዜያት ውስጥ ለመካሄዳቸው ዋስትናም መሰጠት እንዳለበት ገልጸዋል። ሦስቱ ሀገሮች አብዛኞቹ ቴክኒካዊ በሆኑ ጉዳዮች ላይ ቢስማሙም በሁሉም ወገኖች ተቀባይነት ያለው ውል መፈራረም አለመቻላቸውን አስታውሰዋል። ሚኒስትሩ የአፍሪካ ሕብረት ባለፈው መያዝያ ወር ኪንሻሳ ውስጥ ካዘጋጀው የሶስቱ ሀገሮች ድርድር ወዲህ ምንም እርምጃ እንዳልተወሰደም ጠቅሰዋል። ግድቡን የመሙላት የመጀመሪያ አላማዋን ባለፈው ዓመት እንዳሳካች የተናገረችው አዲስ አበባ ስምምነት ባይፈረምም በመጪው ነሐሴ ወር ሁለተኛውን ሙሌት እንደምትፈጽም ተናግራለች። ለመስኖና ለመጠጥ ውሃ ዘጠና ሰባት በመቶ በአባይ ወንዝ እተማመናለሁ የምትለው ግብጽ ግድቡ ለሕልውናዬ ያሰጋል ብላለች። ሱዳን ግድቡ በያመቱ የሚያጋጥማትን በውሃ መጥለቅለቅ ያዝቆማል የሚል ተስፋ ቢኖራትም ስምምነት ላይ ካልተደረሰ የራሷ ግድቦች ሊጎዱ እንደሚችሉ ትናገራለች። በርካታ ቁጥር ያላቸው ሱዳናውያን ባለፈው ሳምንት ሰኞ ካርቱም በሚገኘው የኢጣሊያ ኤምባሲ ፊት ለፊት የጣሊያን ኩባንያ ሳሊኒ ኢምፐርጊሎ በግድቡ ግንባታ መሳተፉን በመቃወም ተሰልፈዋል። በተቃውሞው ላይ ድምጻቸውን ካሰሙት አንዱ አሊ የተባለ ኢትዮጵያ በሁለተኛው ሙሌት ከቀጠለች ለእኛ መቅሰፍት ነው ብሏል። ባለፈው ሳምንት የግብፅና የሱዳን የውጭና የውሃ ጉዳይ ሚኒስትሮች አንድ አይነት ስምምነት ላይ ለመድረስ ኢትዮጵያን በጋራ ለመግፋት መስማማታቸው ተጠቅሷል። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትናንት ሰኔ ስድስት ቀን አምስተኛ ፓትርያርኳን በታላቅ ድምቀት ሾማለች። እዚህ የመንግስት ከፍተኛ ባለስልጣኖች፣ ዲፕሎማቶች፣ የሃይማኖት አባቶች፣ ካህናት፣ ሊቃውንት፣ የኤርትራ ገዳማት ተወካዮች በተገኙበት ስነ ስርዓት ላይ ብፁዕ አቡነ ቄርሎስ ቤተ ክርስቲያንንና ሕዝብን በቅንነት ለማገልገል ቃለ መሐላ ፈጽመዋል። አስመራ ብርሃነ ብርሃ ተከታዩን ዘገባ አስተላልፏል። ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ኤርትራ እሁድ ሰኔ ስድስት ሁለት ሺህ አስራ ሶስት ብፁዕ አቡነ ቄርሎስን አምስተኛው ፓትርያርኳ አድርጋ ሾማለች። ብፁዕ ቅዱስ አቡነ ቄርሎስ በርእሰ አድባራት ደብጸን ቅድስተ ማርያም ቤተ ክርስቲያን በተደረገው የሹመት ስነ ስርዓት ላይ ነው በብፁዓን ሊቃነ ጳጳሳት ተቀብተው አምስተኛው የኤርትራ ሊቃነ ጳጳሳት ፓትርያርክ ሆነው የተሾሙት ዓሰርተሰለስተ ሰነ ዝተሸህን እስራን ሓደን አመተ ምህረት ፍረጂ ዛሬ እሁድ ሰኔ 6 2013 በደቡብ ሪጅን የዓዲ ቀይሕ ሀገረ ስብከት ብፁዕ አቡነ ቄርሎስ የኤርትራ ኦርቶዶክስ ተዋህዶ አምስተኛው ሊቃነ ጳጳስ ሆነው ተሹመዋል። ሹመቱም በአስመራ ርዕሰ አድባራት ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ተፈጽሟል ብለዋል። በሹመቱ ሥነ ሥርዓት አምስተኛው ፓትርያርክ ብፁዕ ወ ቅዱስ አቡነ ቄርሎስ ሕዝብና ቤተ ክርስቲያኒቱን በቅንነት ለማገልገል ቃለ መሐላ ፈጽመዋል። ሕዝቤን እንዳፈቀርና በርኅራሄና በጥበብ እንድመራው በሁሉም አገልግሎቴ ያለ ልዩነትና መከፋፈል በመስራት አርአያ በመሆን የቤተ ክርስቲያን ሀብት ንብረትና ገንዘብ የእግዚአብሔር መሆኑን አምኜ በተገቢ ቦታ ለመዋል ቃል ኪዳን እገባለሁ ብለዋል። ፓትርያርኩ አያይዘውም የተጣለባቸውን ከባድ ኃላፊነት በብቃት እንዲፈጽሙ ምእመናንና የሃይማኖት አባቶች በጸሎት እንዲያግዟቸው ጥሪያቸውን አቅርበዋል። የጸሎት መርሃ ግብሩ ከተጠናቀቀ በኋላ ፓትርያርኩ በሞተር ሳይክልና መኪና ታጅበው ወደ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጽህፈት ቤት ተሸኝተዋል። በመንበረ ፓትርያርኩ ጽህፈት ቤትም ለክብራቸው የምሳ ግብዣ ተደርጓል። በሹመቱና በምሳ ግብዣውም የመንግስት ከፍተኛ ባለስልጣኖች፣ ዲፕሎማቶች፣ የሃይማኖት መሪዎች፣ ካህናት፣ ዲያቆናት፣ ሊቃውንት እንዲሁም ሌሎች ታዳሚዎች ተገኝተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ዜናው የሚተላለፍላችሁ፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከቡድን ሰባት ጉባኤ በኋላ ወደ ብረሰልስ ያቀኑት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ በፕሬዚደንትነት የመጀመሪያቸው በሆነው የኔቶ የሰሜን አትላንቲክ ቃል ኪዳን ድርጅት የመሪዎች ጉባኤ ባሰሙት ንግግር ዩናይትድ ስቴትስ ለኔቶ ባላት ድጋፍ እንደጸናች ነች ሲሉ ቃል ሰጥተዋል። ባይደን ከኔቶ ዋና ጸሐፊ የንስ ስቶልተንበርግ ጋር ባደረጉት ስብሰባ አውሮፓውያን ሁሉ ዩናይትድ ስቴትስ ከጎናችሁ መቆሟን እንድታውቁት እፈልጋለሁ ብለዋል። ቃል ኪዳን ድርጅቱ አንቀጽ አምስት የጋራ ደህንነታችን በጋራ ወታደራዊ ህብረት መጠበቅ የሚለውን መርህ የተቀደሰ ኃላፊነታችን አድርጌ ነው የምመለከተው ሲሉም ባይደን አክለዋል። የኔቶ ዋና ጸሐፊም በበኩላቸው ከቻይናና ከሩሲያ በኩል የተደቀኑ ስጋቶችን በሚመለከት መላ ለመፈለግ ከዩናይትድ ስቴትስ ፕሬዝደንት ባይደን ጋር እመካከራለሁ ያሉ ሲሆን ጉዳዩን አስመልክቶ የኔቶ አጋሮች የጋራ አመለካከት እየያዙ መጥተዋል ብለዋል። ሌላ ዜና፣ የዩናይትድ ስቴትስ ፕሬዝደንት ጆ ባይደንና የሩሲያው አቻቸው ቭላዲሚር ፑቲን ከነገ በስቲያ ረቡዕ ጉባኤ ለመቀመጥ ተዘጋጅተው ባሉበት በአሁኑ ወቅት ሁለቱ ሀገሮች ዩናይትድ ስቴትስ ላይ የተፈጸሙትን አሽመድማጅ የሆኑ የሳይበር ጥቃቶች ተጠያቂነትን በሚመለከት ትናንት እሁድ የተለያዩ አቋሞች አንጸባርቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ለኤቢሲ ቴሌቪዥን በሰጡት ቃል አንድም ኃላፊነት የሚሰማው ሀገር በሳይበር ጥቃት ተግባር ላይ የተሰማሩ ወንጀለኛ ድርጅቶች መሸሸጊያ መሆን አይገባውም ብለዋል። የሩሲያ ፕሬዚደንት ፑቲን በበኩላቸው በሀገራቸው ቴሌቪዥን በሰጡት ቃል ሩሲያ ከዩናይትድ ስቴትስ ጋር እኩል የሳይበር ጥቃት ፈጻሚዎችን አሳልፋ ለመሰጣጠት ፈቃደኛ ነች ብለዋል። ይሁን እንጂ የትኛው የሩሲያ ተቋም ላይ ከዩናይትድ ስቴትስ የመነጨ ጥቃት እንደተፈጸመ በግልጽ የሚታወቅ ነገር የለም። በአስራ ሁለት ዓመታት ሊኩድ በሚሰኘው ፖለቲካ ፓርቲ መሪ በሆኑት በቤንጃሚን ኔተንያሁ ከተመራችና አራት ጊዜ የተካሄዱት ምርጫዎች ያለ ውጤት ከተጠናቀቁ በኋላ እስራኤል አሁን አዲስ መንግስት መስርታለች። አዲሱ መንግስት ከቀኝና ከግራ ዘመም የተውጣጡ ስምንት ፓርቲዎች ጥምረት ሲሆን ለመጀመሪያ ጊዜ የአረብ ፓርቲንም አካቷል። ፓርላማም 60 ለ59 የሆነ አብላጫ ድምፅ አግኝቷል። ቀኝ ዘመሙ የአሚና ፓርቲ የተመረጡት ናፍታሌ ቤኔት የመጀመሪያዎቹን ሁለት ዓመታት በጠቅላይ ሚኒስትርነት ካገለገሉ በኋላ መሀል ላይ ያለ አቋም የሚከተሉት የአየር ላፔድ ደግሞ ስልጣኑን ይረከባሉ። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ወደ ኮቪድ-19 ዜናዎች ስናልፍ ብሪታንያ ውስጥ ባለም አቀፉ ኮቪድ-19 ወረርሽኝ ምክንያት ተጥለው የሰነበቱት የእንቅስቃሴ ክልከላዎች መነሳታቸው ተጨማሪ ሁለት ወይም አራት ሳምንት እንደሚራዘም ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ይፋ ያደርጋሉ ተብሎ ተጠብቋል። እንቅስቃሴ ክልከላዎቹ መነሳት ለመዘግየቱ ምክንያት የሆነው ሲጀምር ህንድ ውስጥ የተቀሰቀሰው ዴልታ የተባለው የኮሮና ቫይረስ ዝርያ እንግሊዝ ውስጥ እየጨመረ መምጣቱ መሆኑ ተገልጿል። ዚምባብዌም ወይም የኮሮና ቫይረስ ስርጭቱን ለመቆጣጠር የእንቅስቃሴ ክልከላዎቹን መልሳ ልታጸና ወስናለች። የዚምባብዌ ምክትል ፕሬዚደንት ኮንስታንቲኖ ቺዌንጋ በቴሌቪዥን በሰጡት መግለጫ ሰው አስፈላጊዎቹን የጥንቃቄ እርምጃዎች ተግባራዊ ማድረጉ ላይ ችላ ማለቱ ቫይረሱ በይበልጥ እንዲዛመት አድርጓል ብለዋል። ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን፣ ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 7 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ኒውስ ዶት ኮም በአትቪ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ልክ የዛሬ ሳምንት ለሚካሄደው ጠቅላላ ምርጫ ዝግጅቶች እየተጠናቀቁ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የድምፅ መስጫ ወረቀቶች ከዚህ ምሽት ጀምሮ ወደ ተለያዩ አካባቢዎች እንደሚላኩ የጠቀሱት የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ዜጎች ድምፅ እንዲሰጡ የማበረታታት ስራ እየተሰራ መሆኑን አመልክተዋል። አርባ አምስት ሺህ የሚሆኑ የሀገር ውስጥ ታዛቢዎች ፈቃድ ወይም ባጅ መውሰዳቸውንም አስረድተዋል። በጸጥታና በተለያዩ ምክንያቶች ምርጫው የዛሬ ሳምንት በማይካሄድባቸው 59 የምርጫ ክልሎች ደግሞ በጳጉሜ አንድ እንደሚካሄድ የኮሚኒኬሽን አማካሪዋ አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ አሰናድቷል። ልክ የዛሬ ሳምንት ሰኔ 14 ቀን በበርካታ የሀገሪቱ አካባቢዎች የሚገኙ ኢትዮጵያውያን ለስድስተኛው አጠቃላይ ምርጫ ድምፅ ይሰጣሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠው መግለጫ የዚህ ምርጫ የመጨረሻ ዝግጅት የተብራራበት ለጥያቄዎችም ምላሽ የተሰጠበት ነው። ዛሬ ምሽት ከሚኖረው ክንውን በመነሳት የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ይህንኑ ያብራራሉ። የድምጽ መስጫ ወረቀት ከዛሬ ጀምረን ዲሰሚኔት እናደርጋለን። እሱ እንግዲህ ከዛሬ ማምሻውን ጀምሮ የሚጀመር ነው የሚሆነው። ሴንስቲቭ ማቴሪያል ስለሆነ ምናልባት እሱ ትንሽ ቀኑ በተጠጋ ቁጥር ነው ማድረስ ያለብን ቀድመን አድርሰን በተለያዩ ቦታዎች ላይ የጥበቃ የማስቀመጥ፣ የመሳሰሉትን አደጋዎች ለመቀነስ ማለት ነው። ስለዚህ እሱን ዛሬ ማምሻውን ጀምረን የድምፅ መስጫ ወረቀቶችን ወደ ተለያዩ የምርጫ ክልሎች እናደርሳለን ብለን ነው የምናስበው። በስድስተኛው የኢትዮጵያ ሀገራዊ ምርጫ ድምፅ ለመስጠት የተመዘገቡ ኢትዮጵያውያን ቁጥር ከ37 ሚሊዮን በላይ መሆኑን የቦርዱ መረጃ ያመለክታል። ከሰሞኑ ክንውኖች አንዱ ታዲያ እነዚህ የተመዘገቡ ዜጎች ድምፃቸውን እንዲሰጡ ማበረታታት መሆኑን ሶሊያና አስረድተዋል። የምርጫ አይነቶቹ ምንድን ናቸው? የድምፅ አሰጣጥ እንዴት ነው የሚሉ መልእክቶች፣ ድምጽ እንዴት ይሰጣል? የድምጽ መስጫ ወረቀት ላይ የሚሉ መልእክቶች ያስተላለፍን ነው። በተለያዩ ሚዲያዎች በሬዲዮኖችም፣ በቴሌቪዥኖችም እሱ እንግዲህ መልእክት ይቀጥላል። የአጭር የስልክ መልእክት ከትላንትና ጀምረን ማስተላለፍ ጀምረናል እስከ ድምጽ መስጫ ቀን ድረስ እሱም ይቀጥላል። ወደ ስምንት ወይም ዘጠኝ አካባቢ የሚሆኑ መልእክቶች ለሁሉም የሞባይል ስልክ ተጠቃሚዎች እናደርሳለን ብለን እናስባለን። የመራጮች ካርድን ከመውሰድ ቀጥሎ ወጥተው ድምጻቸውን እንዲሰጡ የሚያበረታታ ማለት ነው። ሌላኛው አንድ መቶ ሁለት በጣም አክቲቭ የሆኑ የሲቪል ማህበራት በተለይ ለድምፅ መስጫ ቀን ድምፃቸውን ዜጎች ወጥተው እንዲሰጡ ትምህርቶችን እያስተማሩ ነው ከኛ ጋር የድምጽ መስጫ ቀን መልእክቶች ምን አይነት መሆን ይችላሉ? ወይም ምን ምን አይነት መሆን አለባቸው? ምን ላይ ማተኮር አለባቸው የሚለውን ነገር አብረን ስንሰራ ቆይተናል። ከባለፈው ሳምንትም ጀምሮ የእነሱንም መልእክቶቻቸውን ማየት፣ ክራፍት ማድረግ ምን ላይ ማተኮር አለበት የሚለውን ማገዝ ነው። ምናልባት ቁጥሩ የምታስታውስ ከሆነ ወደ 167 አካባቢ ናቸው የመራጮች ትምህርትን ለመውሰድ እውቅና ያገኙት ከቦርዱ ሲቪክ ማህበራት። ግን በጣም አክቲቭሊ የሚንቀሳቀሱትና ከኛ ጋር በአንድም ሆነ በሌላ መልኩ መራጮችን በማስተማር የሚሳተፉት አሁን ቅድም የጠቀስኳቸው መቶ ሁለቱ ናቸው ማለት ነው። የምርጫ ግንዛቤ ከመፍጠር በተጨማሪ የምርጫውን ሂደት ለመታዘብ የተመዘገቡ አርባ ስድስት የሲቪክ ማህበራት መኖራቸውንም ሶሊያና ተናግረዋል። እነዚሁ ማህበራት አርባ አምስት ሺህ የሚሆኑ ታዛቢዎችን እንደሚያሰማሩ ምን የገለጹት፣ አለም አቀፍ ታዛቢዎችን በተመለከተ የተጠየቁት የኮሚኒኬሽን አማካሪዋ ለጊዜው ያለኝ መረጃ በሚል ተከታዩን መልሰዋል። የአለም አቀፍ ታዛቢዎች ቁጥር አሁን እጄ ላይ የለኝም። አይቲንክ ሳምራይዝ አድርገን መግለጽ እንችላለን። በየቀኑ ነው የምንገናኘው። ሰሞኑን አገር አቀፍ ታዛቢዎች ማህበራቸው ከዚ የማህበራቸው አባላት ሆኖ ስለሚመጣ ነው። ከዓለም አቀፍ ታዛቢዎች ግን ተመልክቶ አንዳንዶቹ ለምሳሌ በዚህ ሳምንት የመጡ አሉ። ባጃቸውን እንደገና ወስደው ያልጨረሱ አሉ። ከዚህ ፊት የመጡ እነሱና ረዳቶቻቸው የሚወስዱበት ሁኔታ አለ እንደገና በዚህ ሳምንት መጨረሻ ላይ ይገባሉ ብለን የምንጠብቃቸዋል። ለድምጽ መስጫ ቀኑ ለመታዘብ እና ከዛ በኋላ ፖስት ኢሌክሽኑ ለማየት። ስለዚህ ወይ ነገ ሳምራይዝ አድርገን ማሳወቅ የምንችል ይመስለኛል። ግን ፋይናሉ ቁጥር እጄ ላይ ስለሌለ ነው እስካሁን ደስ አይ ቲንክ ሶስት አለ መሰለኝ አፍሪካ ህብረት መጥተዋል። ባልሰተን አልጨረስንም። የአይ አር አይ ኤን ዲ አይ እነሱም ከነ ድጋፍ ከብሰጪዎቻቸው ጋር በአሜሪካ መንግስት አማካኝነት የሚደረገው መታዘብ ማለት ነው። የእነሱ ቡድን አለ። ከዛ በኋላ የኢስት አፍሪካ የምርጫን የሚያከናውኑ ተቋማት አንድ ላይ እነሱም ምርጫውን ለመታዘብ ጥያቄ አቅርበዋል። ፕሮሰስ ላይ ያለ ነገር አለ። የደቡብ አፍሪካ ኤሌክሽን ማኔጅመንት ፖሊስ ረቡ አፍሪካ ላይ የሚገኙት እነሱ ፕሮሰስ ላይ ናቸው። ግን አብዛኛዎቹ ለምርጫ አንድ ሳምንት ሲቀረው ጥቂት ቀናት ሲቀረው ሞተው ስለሆነ ፕሮሰስ የሚያደርጉት ምናልባት ለማወቅ ሰሞኑ ሊያስቸግረን ይችላል። ግን የምናሰውቀው ነው የሚሆነው። የኢትዮጵያ ብሔራዊ የምርጫ ቦርድ በጸጥታና በሌሎች ምክንያቶች የድምፅ አሰጣጡ ሰኔ 14 ቀን የማይካሄድባቸው 59 የምርጫ ክልሎች መኖራቸውን አመልክቷል። ይህም ሆኖ ግን እነዚህ 59 የምርጫ ክልሎች በሚገኙባቸው አካባቢዎች የሚኖሩ ዜጎች ጳጉሜ አንድ ቀን በልዩ ትኩረት ድምፅ እንዲሰጡ እንደሚደረግ ሶሊያና አስረድተዋል። የድምፅ አሰጣት ሂደትም በአግሚ አንድ ላይ ያከናውናሉ። የመራጮች ምዝገባው እንዴት ይሆናል የሚለውን ነገር ከዛ አስቀድሞ ከድምፅ መስጫ ቀን አስቀድሞ በቦርዱ በኩል የሚወሰን ይሆናል። ምናልባት አጭር የመራጮች ምዝገባ ጊዜ አድርገን ከዛ ወዲያው ድምፅ መስጫውን እናደርጋለን ወይ፣ የመራጮች ምዝገባ ጊዜያችን ምን ያህል ይሆናል፣ ከመቼ እስከ መቼ ደስ ይደረጋለን። እነዚህ ቦታዎች ምክንያቱም አንዳንዶቹ የመራጮች ምዝገባ ጀምረው የተቋረጡ ናቸው። ሌሎቹ ደግሞ ጭራሽ ያልጀመርንባችን ናቸው። መራጮችን መመዝገብ ስለዚህ በልዩ ሁኔታ ለጸጥታ ሁኔታ የሚያስፈልግ የልዩ የመራጮች ምዝገባ ለተፈናቀሉ ዜጎች የሚያስፈልግ ልዩ ስትራቴጂ ኖርማሊ ከምናውቀው 30 ቀን ዜጎች በተመቻቸው ጊዜ እየሄዱ ተመዝግቦ ድምፅ ከሚሰጡበት በተለየ ሁኔታ ለሁኔታዎቹ አመቺ የሚሆኑ ስትራቴጂዎችን አድርገን የመራጮች ምዝገባ ማነው የድምፅ አሰጣጥ ሂደትን በጳጉሜ አንድ እናከናውናለን። ከጳጉሜ አንድ በኋላ የምናደርገው ሌላ ምርጫ ይኖራል ብለን አናስብም። የመጨረሻችን ነው የሚሆነው። የዛሬ ሳምንት ሰኔ 14 ቀን የሚካሄደው ምርጫ ውጤት የጳጉሜውን ምርጫ ሳይጠብቅ በጊዜው እንደሚገለጽ ምርጫ ቦርድ አስታውቋል። የኢትዮጵያ ፓርላማ 547 መቀመጫዎች ያሉት ሲሆን አሸናፊ ሆኖ መንግሥት ለመመስረት 50 ሲደመር 1 ማለትም 274 መቀመጫዎችን ማሸነፍ ያስፈልጋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ባለፉት ዓመታት መንፈሳዊ ተጓዦችና ሀገር ጎብኚዎች በትግራይ ክልል ውስጥ ወደምትገኘው ቅዱስ ከተማ አክሱም ይተሙ ነበር። ዛሬ የዚች ከተማ ብዙ ጎዳናዎች ጸጥታ ሰፍኖባቸዋል። በርካታ የንግድ ቤቶች ተዘግተዋል። የዚህ ምክንያቱ ደግሞ ከሰባት ወራት በላይ የዘለቀው ብሔራዊ መንግስቱና ገዢውን ፓርቲ ለሶስት አስርተ ዓመታት ሲመራ የነበረው ክልላዊው ፓርቲ የገቡበት ጦርነት ነው ይላል የሄዘር መርዶክ ዘገባ። ሀብታሙ ስዩም ዝርዝሩን ያሰማናል። ከአርባ በመቶ በላይ የሀገሪቱን ሕዝብ ቁጥር በሚሸፍኑትና በትግራይ ክልል ውስጥ ከፍተኛ ቁጥር በሚይዙት የኢትዮጵያ ኦርቶዶክስ እምነት ተከታዩ ዘንድ አክሱም ከዓለም ሁሉ የተቀደሰች ከተማ ናት። የቃል ኪዳኑ ታቦት ትክክለኛው የአስርቱ ትእዛዛት መገኛ ኢትዮጵያ ክርስትና የውልደት ቦታም ነው ብሎ ያምናሉ። ዓለም ገብረ ስላሴ ከምዕመናኑ መካከል አንዷ ናት። ወደ ቤተ ክርስቲያኑ የመጣሁት ምሕረትን ለመለመን ነው። ፈጣሪ ታቦቱን ይጠብቃል። ሰባት ወራትን ከተሻገረው ጦርነት በኋላ ግን በዚች ከተማ ውስጥ ያሉት ምዕመናን ከገጠሩ አካባቢ ተፈናቅለው የመጡ ናቸው። የጦርነቱ ሰለባዎች የከተማዋን ሆስፒታል ማጥለቅለቅ ቀጥለዋል። ኪሮስ ገብሩ ከቆሰሉት መካከል አንዱ ነው። እዚህ ዝኾነ ብይም ምናይ ተንዲ ነው ገለን አሰርኩ። ህንፃው በቦምብ በሚመታበት ወቅት የግንባታ ስራ እየሰራን ነው። የህንፃውን ምሰሶ በኮንክሪት እየሞላን ነበረ። እግሬ ላይ በፍንጣሪው ተመስቼአለሁ። ሌላኛውም እግሬ እንዲሁ ተመትቷል ያለው ኪሮዝ። የሆስፒታሉ አስተዳዳሪዎች እንደሚናገሩት በጦርነቱ ከቆሰሉት በተጨማሪ በክልሉ የሚሞቱ ሰዎች ቁጥር እያሻቀበ ነው። የዚህ ምክንያቱ ደግሞ የህክምና መስጫ ማዕከላት መውደማቸው ወይም መዘረፋቸው ነው። ከዚህ በተጨማሪ ደግሞ ወደ ሆስፒታሎች የሚወስዱ በዋና ዋና ከተሞች የሚገኙ በርካታ መንገዶች አገልግሎት ማቋረጣቸውም ተጠቅሰዋል። የአክሱም ነዋሪዎች እንደሚናገሩት ከሆነ የንግድ እንቅስቃሴ ቀስ በቀስ ቢመለስም አልፎ አልፎ ግጭቶች አሁንም ይከሰታሉ። አጌዶ የአክሱም ከተማ ውስጥ ነጋዴ ናቸው። ሱቆቻችንን ካልከፈትን በረሃብ ልንሞት እንችላለን። በዚህ ጦርነት ነገሮች እየተቀያየሩ ነው። ሰዎች ከከተማ ወደ ገጠር ነበር የሚሸሹት። አሁን ግን የተፈናቀሉ ሰዎች ወደዚህ እየመጡ ነው። በሕይወት ለመቆየት ሱቃችንን መክፈት አለብን ያሉት በመቶዎች የሚቆጠሩ ሰላማዊ ሰዎችን እንደቀጠፈ ነዋሪዎች የሚናገሩለት የከፋ ጦርነት ወቅት በርካታ የንግድ ቤቶችም ተዘርፈዋል። በኢትዮጵያ መከላከያ ሰራዊትና በትግራይ ህዝብ ነፃ አውጪ ግንባር ህወሓት መካከል ጦርነቱ ቀጥሏል። የኤርትራ ወታደሮች የፌዴራል ሰራዊትን በመደገፍ እየተዋጉ ነው። ሁለቱም ጎኖች ተፋላሚ ሚሊሻዎች አሏቸው። ጦርነቱ የተጀመረው ባለፈው ኅዳር ወር ላይ ነው። የትግራይ ህዝቦች ነፃ አውጪ ግንባር ህወሓት ኃይሎች በክልሉ የሚገኘውን የፌዴራሉ ሰራዊት የጦር ምሽግ ካጠቁና የኢትዮጵያ ኃይሎችን ከክልሉ ካስወጡ በኋላ የተጀመረ ነው። በሺዎች የሚቆጠሩ ሲሞቱ፣ በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። የሀገሪቱ መንግስት ትግራይ እያገገመች ነው ቢልም፣ በርካታ ነዋሪዎች ግን የጸጥታና የኢኮኖሚ ሁኔታ ችግሮች እየተባባሱ እንደሆነ ይናገራሉ። you <laughs> ሀብታሙ ስዩምና ሄዘር መርዶክን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አስራ ሁለት ዓመታት ሊኩድ የተሰኘው የፖለቲካ ፓርቲ መሪ በሆኑት ቤንጃሚን ኔቴንያሁ ከተመራችና አራት ጊዜ የተካሄደው ምርጫ ያለ ውጤት ከተጠናቀቀ በኋላ እስራኤል አሁን አዲስ መንግስት መስርታለች። አዲሱ መንግስት ከቀኝና ከግራ ዘመም የተውጣጡ ፓርቲዎች ጥምረት ሲሆን ለመጀመሪያ ጊዜ የአረብ ፓርቲንም አካቷል። በፓርላማም 60 ለ59 የሆነ አብላጫ ድምጽ አግኝቷል። ከቀኝ ዘመሙ የአሚና ፓርቲ የተመረጡት ናፍታሊ ቤኔት የመጀመሪያዎቹን ሁለት አመታት በጠቅላይ ሚኒስትርነት ካገለገሉ በኋላም መሀል ላይ ያሉት የአየር ላፔድ ደግሞ ስልጣኑን ይረከባሉ። ሊንዳ ግራዲስተን ከኢየሩሳሌም የላከችውን ዘገባ ስመኝ ሸቆየ ታቀርበዋለች። ለአመታት የእስራኤል ጠቅላይ ሚኒስትር ሆነው ያገለገሉት ቤንጃሚን ኔትንያሁ ከስልጣናቸው መውረዳቸውን ተከትለው እሁድ ማታ የቴል አቪቭ መንገዶች ደስታቸውን አረፋና አብለጭላጭ ወረቀቶች ይዘው በሚገልጹ ሰዎች ተሞልታ ነበር። እጅግ በጣም ብዙ የሚሆኑት ኔትንያሁን ተቃውሞ ለወራት ሰልፍ ሲወጡ የሰነበቱ ሲሆን አሁን ከስልጣን መውረዳቸውን እንደ ድል እንደሚቆጥሩት ይናገራሉ። ቀደም ሲል በእስራኤል ፓርላማ ንግግር ሊያደርጉ የሞከሩት አዲሱ ጠቅላይ ሚኒስትር ኔፍታሊ ቤኔት ከፓርላማው አባላት እንቅፋት የገጠማቸው ሲሆን በርካታ አክራሪ አባላቶችም ከአዳራሹ እንዲወጡ ተደርገዋል። ቢንያሚን ነታንያው ቢንያሚን ነታንያው። የ49 ዓመቱ ቤኔት ከአሜሪካዊ ወላጆች የተወለዱ ሲሆን የመጀመሪያው ሃይማኖተኛ የእስራኤል መሪም ናቸው። የስልጣን መቀቢያ ንግግራቸውን ሲያደርጉ የገጠማቸው ተቃውሞ እስኪያልፍ በትዕግስት ቆመው በመጠበቅ ካለፈ በኋላ ንግግራቸውን ቀጥለዋል። በንግግራቸው ታዲያ የሁሉም የእስራኤል ጠቅላይ ሚኒስትር እሆናለሁ፣ ድምጻቸውን ለኔ ላልሰጡም ጭምር ካሉ በኋላ በእስራኤል ከሚኖሩ የአረብ ዜጎች ጋር አዲስ ምዕራፍ ለመጀመር ቃል ገብተዋል። ቤኔት የሚገኙበት የስምንት ፓርቲዎች ጥምረት በእስራኤል ታሪክ ለመጀመሪያ ጊዜ ራም የተሰኘ የአረብ ፓርቲን አካቶ ይዟል። ከእስራኤል ሕዝብ ሀያ በመቶ የሚሆኑት አረቦች ሲሆኑ ለረጅም ጊዜ ሲገለሉ መቆየታቸውን ይናገራሉ። ለዚህ ነው የፖለቲካ ተመራማሪው ጋይ ቤን ፓራት የአረብ ፓርቲን በመንግስት ውስጥ ማካተቱ ትልቅ ትርጉም ያዘለ እንደሆን የሚናገሩት በመንግስትና ለጊዜውም ቢሆንም በቀኝ አክራሪው ሊኩድ ፓርቲ ጭምር እውቅና የተሰጠው የአረብ ፓርቲ አለን። ይሄ ወደፊቱ አረብ ዜጎች በእስራኤል ፖለቲካ ውስጥ በእኩልነት ቦታ ሊኖራቸው የሚያስችል ለውጥ እንደሚኖር ያሳያል። የመናገር እድል የተሰጣቸው ተሰናባችው ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በንግግራቸው ቤኔትን ውሸታም በማለት የዘለፏቸው ሲሆን በቅርቡ ወደ ስልጣን እንደሚመለሱም ቃል ገብተዋል። ማ ኔትንያሁ በዚሁ ንግግራቸው ኢራን ውስጥ ቤኔት ኒውክሌር እንዳይኖረን አያስቆመንም በማለት ትልቅ ፌሽታ እየተደረገ እንደሆነ ከገለጹ በኋላ የቤኔትን ግራ ዘመም ፓርቲ ለማስወገድ እና አዲሱ መንግስት በፍጥነት እንዲወድቅ ቀንና ሌሊት እንደሚሰሩ ተናግረዋል። ፍልስጤሞች ግን በአዲሱ ጠቅላይ ሚኒስትር የእስራኤል ፖሊሲ ይቀየራል ብለው እንደማይጠብቁ ተናግረዋል። በሊንዳ ግራድስቲን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የሰባቱ የዓለም ባለጸጋ ሀገሮች መሪዎች ሶስት ቀናት የዘለቀውን ጉባኤያቸውን በትናንትናው ዕለት ሲያጠናቅቁ ለኮሮና ቫይረስ ወረርሽኝ ፍጻሜ ለማበጀት የሚወሰዱ የተለያዩ እርምጃዎችን ጨምሮ የአየር ንብረት ለውጥ የደቀናቸውን ፈተናዎች ለመቀነስ እና የዓለም ምጣኔ ሀብትን መልሶ ለማንሰራራት በሚያስችሉ እርምጃዎች ላይ ለእርምጃዎችን ለመውሰድ ቃል ገብተዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዳስኳራ አስኳራ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። የብሪታንያው ሬድ አሮስ አውሮፕላን የበረራ ትዕይንት ይታያል። የንግሥት ኤልሳቤጥ ቤት አቀባበል ተከተለ። የሰባቱ ባለጸጋ አገሮች መሪዎች ጉባኤ አስተናጋጅ የሆነችው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እንደ አውሮፓውያን የዘመን አቆጣጠር ከ2019 ወዲህ መሪዎቹ በአካል ፊት ለፊት ሲገናኙ የመጀመሪያ የሆነውን ሥነ ሥርዓት ከፈቱ። ድንቅ የሚሰኝ መግባባት የታየበት ነው። ምንም እንኳን ጤናማ የሚመስል ሁኔታ ቢታይም አሁንም ግን የኮሮና ቫይረስ ወረርሽኝ እንዳጠላበት ነበር። እናም ወረርሽኙ እንዲያበቃና ወደፊትም መሰል ወረርሽኞች እንዳይቀሰቀሱ ቃል በመግባት ነው የተጠናቀቀው። መሪዎቹ በቀጥታም ሆነ የኮቪድ ክትባትን ለማዳረስ በተወጠነው ዓለም አቀፍ መርሃ ግብር ኮቫክስ አማካኝነት ከአንድ ቢሊዮን በላይ ክትባቶችን ለመስጠት ቃል ገብተዋል። የመብት ተሟጋቾች ግን የተወሰደውም ሆነ የተገባው ቃል በቂ አይደለም ይላሉ። ክትባቶቹን እየሰበሰቡ ያከማቻሉ በሚል የሚወነጅሏቸውን ባለጸጋ አገሮች ከዚህም በላይ ማድረግ አለባቸው ነው ያሉት። የአእምሮ ንብረት ባለቤትነት መብታቸውን እንዲያነሱም ይጠይቃሉ። የዩናይት ስቴትሱ ፕሬዚዳንት ባይደንና የፈረንሳዩ አቻቸው ማክሮን ሀሳቡን ሲደግፉ፣ የተቀሩት አገራት መሪዎች ግን ተቃውመውታል። Anne ye Cho. We know that donations are not going to get us out of this crisis. What we needed to see was the G7 leaders coming together and. ረድኤት ብቻውን ከቀውሱ ሊያወጣን እንደማይችል እናውቃለን። ማየት ያለብን የሰባቱ የዓለም ባለጸጋ ሀገራት መሪዎች በማልማት ላይ ያሉት ሀገሮች ራሳቸው ክትባቶችን ማምረት የሚችሉባቸውን መቀመሚያዎች እንዲያገኙና የአእምሮ ንብረት ባለቤትነት መብት የሚሰጠውን ግዴታ እንዲያነሱ ነው። የጂ ሰባት አገሮች አባል ያልሆነችው ቻይና ታዲያ የጉባኤው ትኩረት ሆና ቆይታለች። ቤጂንግ ትፈጽማለች ያሉትን የጉልበት ብዝበዛና ዓለም አቀፍ ደንቦችን አክብራ ያለመስራቷን በመውቀስ የተቹት የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ናቸው። ቡድኑ በተጨማሪም ዩናይት ስቴትስ ያቀረበችውን መካከለኛ ገቢ ያላቸው አገሮች መሠረተ ልማት ለመደገፍ ባይደን ዓለምንም በተሻለ መልሶ መገንባት ያሉትን እቅድ ደግፏል። ምልአት ባለው ሴት የሚመራ ከፍተኛ ጥራት ያለውና ግልጽ በሆነ የፋይናንስ አጠቃቀም የሚደግፍ አሰራር ይበልጥ ሚዛናዊ በሆነ መንገድ በዓለም ዙሪያ ላሉ ሀገሮች በሙሉ ማዳረስ የሚያስችል መንገድ አለ ብለን እናምናለን። ይህም አዲስ እቅድ ቻይና የቀለበትና የመንገድ እቅድ በሚል እየሰራች ያለችውን የሚቀናቀን ተደርጎ ታይቷል። ቻይናን በበኩሏ ጠንከር ያለ ምላሽ መስጠቷ አልቀረም። ዓለም አቀፍ ውሳኔዎች በጥቂት ሀገሮች የሚደረስበት ወይም የሚወሰዱበት ጊዜ አልፏል ነበር ያለችው። ጉባኤው ሲጠናቀቅም ንግሥት ኤልሳቤጥ ያሰናዱትን የትላንት ምሽቱን ስነ ስርዓት የተከታተሉት ባይደን የኔቶና የአውሮፓ ህብረት ጉባኤዎች ወደሚካሄዱበት ብራሰልስ አምርተዋል። የዜናና የትንታኔው መጽሔት የሚስተናግዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። እየተከታተላችሁ ያላችሁት በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሐሪክ የፌስቡክ ገጻችን ላይም የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ሞቢል ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። በቦረና ያቤሎ ከተማ የተገነባው የቦረና ዩኒቨርሲቲ በቅርቡ ተማሪዎችን ተቀብሎ እንደሚያስተምር ተነግሯል። ባለፈው ሳምንት ማብቂያ የተመረቀው ቦረና ዩኒቨርሲቲ የዞኑን ኢኮኖሚ ለማነቃቃት ጠቃሚ መሆኑን የቦረና ነዋሪዎች ለቪኦኤ ገልጸዋል። ነዋሪዎቹ አሁንም ዞኑ የመሰረተ ልማት እጥረት ያለበት መሆኑን ገልጸው በተለይ በንጹህ መጠጥ ውሃ ረገድ ያለው ችግር መፈታት አለበት ብለዋል። የዞኑ አስተዳደር በበኩሉ መንግስት የቦረና ዞን መጠጥ ውሃ ስራ ኤርትራን በፍጥነት ለማገባደድ በቂ ገንዘብ መመደቡን ተናግሯል። ገልሞ ዳዊት ተጨማሪ ያለው አቶ ውቃ ገርሴ ኦዳ የያበሎ ከተማ ነዋሪ ናቸው። በመማር ማስተማር ዘርፍ የተሰማሩት አቶ ውቃ ባለፈው ሳምንት የተመረቀው የቦረና ዩኒቨርሲቲ በመሰረተ ልማት ወደ ኋላ ቀርተዋል ላሉት የቦረና ዞን መልካም አጋጣሚ ነው ብለዋል። ሴናን ኡመት ከና ባዬ እንቆረተምኔ የዚህ የአካባቢው ህዝብ ታሪክ በትክክል አልተጠናም። የዩኒቨርሲቲ እዚህ ሲቋቋም የአካባቢውን ባህል፣ ታሪክ፣ መሬቱን ሁሉን አጥንቶ ለህዝብ ሊያሳውቅ ይችላል ብዬ ተስፋ አድርጋለሁ። በሁለተኛ ደረጃ ደግሞ ህዝባችን ኢትዮጵያ ውስጥ ብቻ አይደለም፣ ኬንያ ውስጥም በብዛት ይኖራል። በኬንያ ያሉት ወንድሞቻችን እዚያ ያለው የተጋነነ የትምህርት ክፍያ ስለሚጠይቁ የቦረና ዩኒቨርሲቲ ከድንበር ወዲያ ያሉትን የቡርጂን፣ የቦረናን፣ የገሪን በአጠቃላይ የሁሉንም ማህበረሰብ አንድ ላይ ለማምጣት ትልቅ ሚና ይኖረዋል ብዬ ገምታለሁ። አቶ ቃክለው ዩኒቨርሲቲው የቦረና ዞን ኢኮኖሚ በምን መልኩ እንዲሻሻል ጥናት አድርጎ የአካባቢውን ህዝብ ኑሮ የማሻሻል ኃላፊነትም አለበት ብለዋል። የያበሎ ከተማ ነዋሪው አሁንም ዞኑ በመሰረተ ልማት ዝርጋታ ወደኋላ የቀረ መሆኑን ነው የተናገሩት። ራኮን ጉዶ ለፍተና አኩማት ቤቱ ኡማቱ ኩኖርሲ ሴቡላ ራኮን እኒቃብ ጉዶን ቶኮ ራኮ ቢሻኒቲ። እንደሚታወቀው የዚህ አካባቢ ሌላኛው ችግር የመጠጥ ውሃ እጥረት ነው። አካባቢው አርብቶ አደሮች የሚበዙበት ነው። ከብቶቻቸው ውሃ ይፈልጋሉ። ሰውም ውሃ ይፈልጋል። አካባቢው ቆላማ ነው። ውሃ ካላገኘ ደግሞ ወደ ሌላ ልማት ማለፍ አይችልም። ወደ ትምህርት ቤት ግንባታ ስናልፍ ደግሞ የቦረና ዞን ትምህርት ተደራሽነትን ከሌላው የሀገሪቱ አካባቢዎች ስታነጻጽር አሁንም ዞኑ ወደ ኋላ ቀርቷል። ምክንያቱም የዞኑ ቀበሌ ማህበሮች የቆዳ ስፋት ግዙፍ በመሆናቸው ነው። አንድ ቀበሌ ማህበር ውስጥ ትምህርት ቤት አለ ቢባልም መታየት ያለበት ተማሪዎች ከቤታቸው ተነስተው ተማሪ ቤት ለመድረስ የሚወስድባቸው ጊዜ ነው። ስለዚህ ትምህርት ቤቶች በዞኑ በስፋት መገንባት አለባቸው። በተጨማሪም አዳሪ ትምህርት ቤቶችም በተጨማሪ ሊሰሩ ይገባል ተማሪዎች ተረጋግተው ተቀምጠው እንዲማሩ ባለፈው ሳምንት የተመረቀው የቦረና ዩኒቨርሲቲ ግንባታው ጥር 2011 ዓ ም የተጀመረ ሲሆን በ282 ሚሊዮን ብር ወጪ በ12 የሀገር በቀል የግንባታ ተቋራጮች የመጀመሪያ ምዕራፍ መጠናቀቁን የቦረና ዩኒቨርሲቲ ፕሬዝዳንት ዶክተር ቦኩ ትጬ ተናግረዋል። ዶክተር ቦኩ የዩኒቨርሲቲውን ቀጣዩ ምዕራፍ ግንባታን ሲያብራሩ የሚከተለውን ብለዋል። እሱም አሁን በቅርብ ተጀምሯል እንግዲህ ዘጠኝ የተለያዩ የህንፃዎች ግንባታ ግዙፍ የሆነ የውስጥ መሰረተ ልማት ስራ ሰባት ኪሎ ሜትር የውስጥ የአስፋልት መንገድን ያካተተ እና የፍሳሽ ማስወገጃዎችን፣ መብራት የመሳሰሉትን ያቀፈ የመሰረተ ልማት ስራም እየተሰራ ነው። የዚህ ምዕራፍ አጠቃላይ ውጪ ወደ ሶስት መቶ ሰማኒያ ሶስት ሚሊየን የሚሆን ብር ነው። መቶ ፐርሰንት ከመንግስት ካዝና በተመደበ ውጪ ነው የሚሰራው እና ሁሉም ነገር እንግዲህ ተስተካክሎ ከፈጣሪ ጋር በአንድ አመት ጊዜ ውስጥ ይህንን የሁለተኛ ምዕራፍ ግንባታ ነው እናጠናቀቃለን ብለን እየሰራን ነው። የቦረና ዩኒቨርሲቲ ፕሬዝዳንት ዶክተር ቦኩ አሁን በቅርቡ ወደ ዩኒቨርሲቲው ለሚመደቡ ተማሪዎች በአምስት የትምህርት ዘርፎች ትምህርት እንደሚሰጥ ገልጸው ዩኒቨርሲቲው በተለይ በአርብቶ አደሮች ኑሮ ላይ ትኩረት እንደሚያደርግ ገልጸዋል። አርብቶ አደርነት ሁሉን አቀፋዊ የሆነ ስነ ኑሮ ነው። ይህንን መሰረት አድርገን የተለያዩ የትምህርት ፕሮግራሞችን የተለያዩ የምርምር ፕሮግራሞችን እናካሄዳለን። ትምህርቶቻችን ፕሮግራ የጥናት ፕሮግራሞቻችን የአርብቶ አደሩን ሕይወት የሚመስሉ ለኑሮ መሰረት የሆኑትን የእንስሳት ሀብት፣ እጅግ በጣም ሰፊ ክምችት ያለው የእንስሳት ሀብት ኢሰት ተጨምሮበት የአካባቢውን ማህበረሰብ ከችግር የሚያወጣው መሆን አለበት። ይህንን ለማድረግ አንድ ጥናቱን ማካሄድ ከዛ ገበያ ማፈላለግ፣ ማስተሳሰር፣ ሴቶችን መጨመር የመሳሰለቱን ንግሮች ያካትታል። ስለዚህ የቦረና ዩኒቨርሲቲ በመጀመሪያ ደረጃ አረዳዱን ለማስተካከል ከዛ በኋላ የእንስሳት እርባታውን የህዝቡ ያለውን እውቀትና በሳይንስ በኩል የምገኘውን እውቀት በማቀናጀት እንዲሻሻልና ገበያ ተፈልጎበት ተፈልጎለት ህዝቡ እዚህ ላይ ተመስርቶ ኑሮን እንዲያሻሽል በርትቶ ይሰራል ማለት ነው። የቦረና ዞን አስተዳደር በበኩሉ መንግስት የዞኑን የመሰረተ ልማት ተደራሽነት ለማስፋፋት እየሰራ ነው ብለዋል። አቶ ጉዮ ገልገሎ የቦረና ዞን አስተዳዳሪ ባለፈው ዓመትና ዘንድሮ ዓመት ብቻ ከሁለት መቶ በላይ የመሰረተ ልማት ስራዎች ለአገልግሎት በቅተዋል ብለዋል። አሁንም የትምህርት ተደራሽነት ለአርብቶአደር ልጆች ለማስፋፋት ተጨማሪ አዳሪ ትምህርት ቤቶች መገንባት ላይ መሆናቸውን ገልጸው ነዋሪዎች ተጓተዋል ላሉት የቦረና ንጹህ መጠጥ ውሃ ስራን አስመልክተው ደግሞ ቀጣዩን ምላሽ ሰጥተዋል። ቢሻሊቲ ወልቀበቴ ኬሱማ ኔትወርክ ቢሻን ቦረና ገነዱ ገንገላቴ መደኮሚ ውልቂት ጋሪ ታቱረ ሞቱማን ፌደራላ ዶክተር አብይ የቦረና ዞን የመጠጥ ውሃ ለብዙ ዓመታት በመጓተቱ ምክንያት የዞኑ ዋነኛ የመልካም አስተዳደር ጥያቄ ሆኗል። ከአምስት ወር በፊት የፌዴራል መንግስትና የኦሮሚያ ክልል አስተዳደር አንድ ቢሊዮን ብር መድበው አሁን ወደ ስራ ገብቷል። ስራው አዲስ የዲዛይን ቅየሳ ስለሚያስፈልገው በዚህ ቀን ይጠናቀቃል በሚል አልተነገረም። ነገር ግን መንግስት በጊዜ ለማጠናቀቅ አቅጣጫ አስቀምጧል። ባለፈው ሳምንት የቦረና ዩኒቨርሲቲ ምረቃ ላይ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቦሼ፣ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ፣ የኬንያው ማርሳቢት አስተዳደር ገዢ መሐመድ አሊ እና ሌሎች እንግዶች መገኘታቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ገልሙ ዳዊት አዳማ ገልሞ ዳዊትን በዘገባው እናመሰግናለን። አድማጮች፣ አሁን ተከታዩ መሰናዷችን ጤና ነው። የኮቪድ-19 ወረርሽኝ በዓለም ዙሪያ በጤናው ዘርፍ ላይ ያሳደረው ጫና ሀገራት የድንገተኛና ጽኑ ሕክምና አገልግሎት አሰጣጣቸውን መለስ ብለው እንዲገመግሙ ያደረገ ሆኗል። በኢትዮጵያም የድንገተኛና ጽኑ ሕክምና አገልግሎት አሰጣጥ ጥራትና ተደራሽነትን ለመጨመር የሚያስችል የአምስት ዓመት መሪ ቅድ ባለፈው ሳምንት የጤና ሚኒስቴር ይፋ አድርጓል። መሪ ቅዱ ማህበረሰቡ በዘርፍ ውስጥ ያለውን ተሳትፎ የሚያሳድግ የድንገተኛ የአደጋና ጽኑ ህሙማን ህክምና አገልግሎት ሰጪ ሰራተኞችና ማዕከላት አቅም የሚገነባበት እንዲሁም የቅድመ ሆስፒታል አምቡላንስ አገልግሎትና የመድኃኒትና የህክምና ቁሳቁስ አቅርቦት የሚሻሻልበትን አሰራር ያስቀምጡ አስር ስትራቴጂካዊ ግቦች አሉት። መሪ እቅዱን ተግባራዊ ለማድረግም ሁለት መቶ ሚሊዮን ዶላር እንደሚያስፈልግ በኢትዮጵያ ጤና ሚኒስቴር የድንገተኛና ጽኑ ህክምና ዳይሬክቶሬት ዳይሬክተር ዶክተር አሌንታ ገብረየሱስ ለአሜሪካ ድምጽ ገልጸዋል። ኤደን ገረመው አነጋግራቸዋለች ቆይታቸው ዶክተር አሌንታ ገብረየስ የመሪ እቅዱን አስፈላጊነት ከሚያብራሩበት ይጀምራል። ያው እንግዲህ የመክፈቻ ስነስርዓቱ በጣም በጥሩ ሁኔታ የተሳካ ሰኔ አንድ ላይ ተመርቋል። ይህ እቅድ እንግዲህ አጠቃላይ በጤና ሴክተር ላይ ያለውን የቀልጠፋ ህክምና ለማምጣት ተደራሽነቱን ለማሻሻል ለማጠናከር በተለይም አሁን ካለው የህዝብ ብዛት መጨመር፣ የከተሞች መስፋፋት፣ የተለያዩ ሰው ሰራሽና ተፈጥራዊ አደጋዎች እንደ ወረርሽኞችን ያው አሁን ያለንበትን የኮቪድ አስራ ዘጠኝንም ጨምሮ እንዲሁም ደግሞ የተለያዩ ተላላፊ ያልሆኑ ህመሞችና አደጋዎች መጨመርን ተያይዞ ከመቼውም ጊዜ በላይ ቀልጣፋ እና ጊዜውን የጠበቀ የህክምና አገልግሎት ሰፊ ተደራሽ ማድረግ አስፈላጊ ሆኖ ተገኝቷል። ስለዚህ ይህንን ስልታዊ በሆነ መልኩ አድሬስ ማድረግ የምንችልበትን መሬት ጥረጋ የተደረገው ከዛም ባሻገር እንግዲህ የጤና ሴክተር የሁለተኛ የትራንስፎርሜሽን እቅድ በቅርቡ ማጽደቁ እና ይፋ ማድረግ ይታወቃል። በዚህ የትራንስፎርሜሽን እቅድም ላይ በዋናነት የሁሉን አቀፍ የጤና ሽፋንን ተደራሽ ማድረግ፣ የጤና ስርዓት በጣም ለተገልጋይ ምቹና ቀልጣፋ መሆን እንዲችል፣ ከተለያዩ ጤና እክሎች ማህበረሰቡን መጠበቅ እንዲሁም ደግሞ ለዘላቂ ላለው የወረዳ ትራንስፎርሜሽን እና የሀውስሆልድ ትራንስፎርሜሽን ግብዓት መስጠት የሚሉ የተለያዩ የወጡ እቅዶችን ስላለ፣ እነዚህንም የታለሙ ግቦችን ከማሳካት አንጻር ይህንን ስልታዊ የሆነ እቅድ ማምጣቱ በጣም አስፈላጊ ይሆናል። እንደው ደግሞ በጣም በጣም በትልቁ ስናየውም ደግሞ ለሀገርም የገባንባቸው ኮሚትመንቶች አሉ። ዘላቂ ልማት ግቦችን ለማሳካት በተለይ ይህን ሁሉን አቀፍ የጤና ሽፋንን ለማዳረስ የዩኒቨርሳል ሄልት ከበሬጅ የምንለውን በዛ ረገድ የድንገተኛ የአደጋዎችን የጤና ሕክምና አገልግሎት ማሻሻል በጣም ትልቅ ሚና ያለው ስለሆነ ያንንም ለመደገፍና ስልታዊ በሆነ መልኩ ስራዎችን ለማስፈጸም የሚረዳ ዘንድ ነው የተዘጋጀው። ከዚህ ቀደም ከነበረው አንጻር በምን ይለያል? እንግዲህ ከዚህ ቀደም በይፋ የጸድቆ ላውንች የተደረገ የድንገተኛ የአደጋና የጽኑ ህክምና አገልግሎት ስትራቴጂ አልነበረንም። በጣም ሰፊ የተሰሩ ስራዎች አሉ። በመነሻም የተዘጋጀው ስትራቴጂክ ዶክመንት ነበር። ሆኖም ግን አሁን በተለይም ካለው ነባራዊ ሁኔታ አንጻር ውሽይታውን በየት በማድረግ ማምጣት አስፈላጊ ይሆናል። ከዛም ባሻገር የአደጋ ህክምና በደንቦላ ብሎ መውጣት እንዲችል ለማጨት ተችሏል። ደግሞ እንዲሁ ከሁለት ዓመት በፊት በዓለም የጤና አሴምብሊ የጸደቀ ሬዞሉሽን ነበረ። ይህን ሬዞሉሽን ኢትዮጵያ ነበረች ግንባር ቀደም ሚናውን ወስዳ በዚያ የዓለም የጤና አሴምብሊ መድረክ እንዲዘርቅ ያደረገችው ይህ ኢመርጀንሲ ኬር ሲስተም ፎር ዩኒቨርሳል ሄልት ካቨሬጅ በሚል ርዕስ አገራት ሙሉ የድንገተኛ ሕክምና አገልግሎታቸውን የአደጋ ሕክምና አገልግሎታቸውን እንዲያሻሽሉ በጣም ትልቅ ለውጥ ማምጣት እንደሚችሉ የገለጸችበት ነበር። ና ከዚህም ተያይዞ በደንብ ስልታዊ የሆነና የተዘመነ ኮስትድ የሆነ ሀገር አቀፍ አክሽን ፕላን ማውጣቱ በጣም አስፈላጊ ይሆናል። የተዘጋጀ ነው እና በፊት ከነበረው ለየት የሚያደርገው እነዚህ ነገሮች ማጠቃለሉ ነው። አምስት ዓመት ነው የሚቆየው ተብሏል። እና ምን አይነት ጎሎች ወይም ግቦች ናቸው ያሉ? አስር ግቦች ናቸው ለማስቀመጥ ተሞክረው። አንደኛ የማህበረሰቡን ባለቤትነት በድንገተኛ አደጋዎችና ጽኑ ህክምና አገልግሎቱ መጨመር ነው። በዚህ ውስጥ እንግዲህ ያው ድንገተኛ ጽኑ ህክምና አደጋ ህክምና በባህሪው መቼ እንደሚፈጠር እንዴት እንደሚፈጠር የማይታወቅ ከመሆኑ አንጻር ማህበረሰቡ ቀድሞ አደጋን መከላከል መቻል አለበት እንዳይፈጠር የተለያዩ ደግሞ አጣዳፊ የጤና እክሎች ሲኖሩ ቀድሞ በመለየት ህይወት የማዳን ስራውን ቶሎ በመጀመር የጤናውን ሲስተም በቀላሉ አክትቤት ማድረግ መቻል አለበት። ስለዚህ የተጎዳ ሰው ቢኖር የድንገተኛ ህክምና አገልግሎት የሚያስፈልገው ሰው ቢኖር ቶሎ በመለየት ቢቻል በሙያው አስፈላጊ የሆኑ የህይወት አድን ስራዎችን በማከናወን መካተት ይኖርበታል። ከዛም ባሻገር ደግሞ ባለ ማህበረሰቡ የዚህ ስራ ዋና ባለድርሻና ባለቤያዊት እንዲሆን ና ሲቀጣይ ሲስተሙንም ኢቫሉዌት በማድረግ አብሮ ለመሻሻልም እንዲሰራ ማድረግ እንፈልጋለን። ና ይሄ አንድ በዋናነት የተቀመጠ ግብ ነው። ከዛም ባሻገር እንግዲህ በዚህ ውስጥ የሚሰሩ የተለያዩ የጤና ባለሙያዎች እንዴት አድርገው ፕሮፌሽናል ሆነው መቆየት ይችላሉ። ቦታውን በጣም አስቸጋሪ የስራ ጫና ያለበት ስለሆነ እንዴት ሞቲቬት ተሆነው መቆየት ይችላሉ የሚለውንም ለመዳሰስ ሞክረዋል። በጣም መጠነ ሰፊ የሆነ በዚህ በአደጋ በድንገተኛና በጽኑ ሕክምና አገልግሎች ዙሪያ የሚታዩ የጤና ተቋማት ውስጥ የሚታዩ ችግሮችን ለመቅረፍ ስልታዊ የሆነ ዕቅድ ተዘጋጅቷል። ያሉትንም ተቋማት ከማሻሻል ከማዘመን አንስቶ አዳዲስ መሰል ተቋማትንም ለመፍጠር የተያዘ እንግዲህ ይህንም በአራተኛ ደረጃ በተለይም የመረጃ አያያዙን ማቀላጠፍ በጣም ትልቅ ትኩረት ተሰጥቶበት የሚታይ ነው። በዚህ ውስጥ ሁሉ ደግሞ የገቨርነንስ ሊደርሽፕ የምንለው የአመራር ሂደቱ ከላይ ጀምሮ እስከ ታች በየደረጃው የተለያዩ ፓርትነሮችን ባለድርሻ አካላትን በማቀራጀት የሚሰራበት አግባብ እንዲኖር ተጠቁሟል። በጣም ደግሞ ከዚህም ባሻገር እንግዲህ ድንገተኛ አደጋና ጽኑ ህክምና አገልግሎት ስንል ከማህበረሰብ የሚጀምር ሆኖ ከታካሚ ቢቻል ሶስት ዲጂት ቁጥር ያለ በቀላሉ ማስታወስ የሚችልበት ቁጥር በመጠቀም አገልግሎቱ ማግኘት እንዲችል ከዛም ደግሞ በጤና ተቋማት የሚሰጥ የህይወት አድን መጀመሪያ ደረጃ ሕክምና የድንገተኛ ሕክምና፣ የአደጋ፣ የቃጠሎ፣ የመመረዝ አገልግሎቶችን በተጠናከረ መልኩ መስጠት የሚቻልበትና አስፈላጊ የሆኑ ቀዶ ሕክምና እንዲሁም ደግሞ የጽኑ ሕክምና አገልግሎት የመልሶ ማበቀም ሕክምናንም መስጠት የሚቻልበትን ማዕቀፍ የያዘ ነው። በአጠቃላይና በዚህ ሁሉ ውስጥ ያለውን የህሙማን ቅብብሎችንም ጨምሮ ለመስራት በጣም የታየ አንድ እንደፈለቅ ፒላር ኤሪያ የተያዘ ነው። እንግዲህ እነዚህ በየጊዜው የሚፈጠሩ በድንገተኛ ህመሞች ቢኖሩም ከባድ ደግሞ ከዛም በላይ የሆኑ ክስተቶች ወይም አጣዳፊ የጅምላ አደጋዎች በሚፈጠሩበት ጊዜም ያንን ለመመከት የሚያስችል አቅም ሲስተም አለው የሚለውንም ለመዳሰስ ሞክሯል። ይሄ ሁሉ እንግዲህ ደግሞ ከዘላቂ የፋይናንስ ስርዓት ጋር መታገዝ አለበት። በግብአት፣ በመድኃኒት እንዲሁም ደግሞ በህክምና ቁሳቁስም መታገዝ አለበት በሚሉ በእነዚህ በአስር ስትራቴጂክ ኦብጀክቲቮች የተቃኘ ነው አጠቃላይ እቅዱ። እንግዲህ ያው ይህን ስትራቴጂ ከግብ ለማድረስ በተለይ ወደ ሁለት መቶ ሚሊዮን ዩኤስ ዶላር እንደሚያስፈልግ ታውቋል። ስለዚህ በዛ ረገድ የተለያየ መዋለ ነዋይ ማሰባሰብ፣ ሪሶርሶችን ማሰባሰብ ላይ ሁሉም ባለድርሻ አካላት እንዲያግዙን ጥሬን ማሰላለፍ እንፈልጋለሁ። ኮቪድ አስራ ዘጠኝ አንድ እንድንገነዘበው ያደረገን ምንም እንኳን እጅግ የዘመኑ የህክምና ሆስፒታሎችና ክሊኒኮች ቢኖሩም ግን ይህ ኦክስጅንና መሰረታዊ የሆነ የመተንፈሻ ማገዣ መሳሪያዎችና ሌሎች መሳሪያዎች እጥረት እንዳለን ታይቶ ነበረ። መሰረታዊ የጤና መሳሪያዎችን በማስገባት ረገድ ምን የታሰበ ነገር አለ? ይሄ በጣም ጥሩ ጥያቄ ነው። እንግዲህ ያው ኮቪድ በአንድ በኩል በጣም ሰፊ ጫና የፈጠረበት ግግም ቢሆንም በጤናው ሲስተም፣ በሌላው በኩል ደግሞ ጥሩ የሆኑ ከዚህ በፊት ትኩረት ያላገኙ ሁኔታዎችን ወደ ትኩረት እንዲመጡ ማድረግ ይችላል። ከዚህም አንዱ የድንገተኛና የጽን ሕክምና አገልግሎቱ ነው። ስለዚህ በዚህ ረገድ ያው ያሉት ተቋማቶች ግብዓቶችን ከየተለያዩ አቅጣጫዎች መሰብሰብ ሙከራዎች እየተደረጉ ነው። ከዛም ባሻገር ደግሞ በእቃዎቹ ተደራሽ ከማድረግ ባሻገር ባለሙያዎችን ደግሞ በደንብ በማሰልጠን እነዛ እቃዎች እቃ ብቻ ሆነው እንዳይቀሩ ስራ እየተሰራና ስትራቴጂክ እቅዱን በደንብ ባልተቆራረጠ መልኩ ተደራሽ መሆን እንዲችል የሚያስችሉ እቅዶች ተዘጋጅተው ተነጭፈው ቀርበዋል። እና በዛ ረገድ እንግዲህ በጣም ብዙ ስራ እንደምንሰራ ተስፋ አለኝ። አሁን አመሰግናለሁ ስለነበረን ቆይታ። ኤደንም፣ ለዘገባው እናመሰግናለን። አድማጮች፣ ወደ ዝግጅታችን አጠናቀን ወደ መጨረሻው ዝግጅት ላይ እንገኛለን። ስፖርት ነው ዝግጅታችን። ሀብታሙ ስዩም ለጥቂት ደቂቃዎች አብሯችሁ ይቆያል። ለተሰንበት ግደይ አዲስ የዓለም 10,000 ሜትር ክብረ ወሰንን አስመዝግባለች። በሆላንድ ሄንጌሎ በተደረገው የኦሎምፒክ ማጣሪያ ውድድር ላይ ባለድል የሆነችው ለተሰንበት ውድድሩን ያጠናቀቀችው በ29 ደቂቃ 01 ሰከንድ 03 ማይክሮ ሰከንድ ነው። ክብረ ወሰኑ ከዚህ ድል ሁለት ቀናት በፊት ለሆላንድ በምትሮጠው ሲፋን ሐሰን ተይዞ ነበረ። ይሁንና ለተሰንበት ከ48 ሰዓታት በኋላ በአምስት ሰከንዶች በተሻለ ጊዜ ውድድሩን በመጨረስ ክብረ ወሰኑን ተረክባለች። ለተሰንበት ይሄ ድል ከዓለም የአትሌቲክስ ልዩ ባለታሪኮች ውስጥ አንዱ ያደርጋታል። ከ28 ዓመታት በኋላ በ5000ና 10000 ሜትሮች የዓለም ክብረ ወሰን ባለቤት የሆነች የመጀመሪያዋ ሴትም ያደርጋታል። ቀደም ባለው ጊዜ ይህን ታሪክ የሰራችው የኖርዌይ ዜግነት ያላት ኢንግሪድ ክሪስቲያንስ ናት። በጎርጎሳውያኑ 1986 እና 1993 ባስመዘገበቻቸው ድሎች። ቀዳሜ በነበረው የዩሮ 2021 የአውሮፓ ሀገራት ዋንጫ ላይ ዴንማርክና ፊንላንድ የእግር ኳስ ጨዋታ በሚያደርጉበት ወቅት ራሱን ስት የወደቀው የፊንላንድ የመሃል ተጫዋች ክሪስቲያን ኤሪክሰን በመልካም ጤንነት ላይ እንደሚገኝ ተገልጸዋል። ከዚህ ቀደም በኮቪድ-19 ቫይረስ ተይዘው ነበር የሚለውን ወሬ የሚጫወትበት የጣሊያኑ ኢንተር ሚላን ክለብ ሐኪሞች አስተባብለዋል። ተጫዋቹ ከዚህ ቀደም የህመም ምልክት አልታየበትም ብለዋል። በጨዋታው አርባ ሁለተኛ ደቂቃ ላይ ነበረ ራሱን የሳተው ኤሪክሰን ህይወት አድን የልብ ሕክምና ከተደረገለት በኋላ በመልካም ጤና ላይ እንደሚገኝ ባለስልጣናት ይፋ አድርገዋል። ዘገባው የሮይተርስ ነው። የአሜሪካ ድምፅ ከሰሞኑ ከቅርጫት ኳስ ገናናዎች መካከል አንዱ ከሆነው ዲኬምቤ ሙቶምቦ ጋር ቆይታ አድርገዋል። ኮንጎ ተወልዶ በአሜሪካ የቅርጫት ኳስ ማህበር ውድድሮች ላይ ኒውጀርሲ ኔትና ዴንቨር ናጌትስን ለመሰሉ ቡድኖች ለ18 የውድድር ምዕራፎች የተጫወተው ሙቶምቦ በቅርቡ የተካሄደው የአፍሪካ ቅርጫት ኳስ ሊግ መዋለንዋይ አፍሳሾች መካከል አንዱ ነው። ሊጉ ስለሚኖረው ፋይዳ ይህንን ብሏል So long have people been talking about, uh, when Africa will have his own professional league? ብዙ ዓመታት ሰዎች የአፍሪካ መቼ ነው ፕሮፌሽናል የቅርጫት ኳስ ሊግ የሚኖራት እያሉ ሲጠይቁን ነበረ። ዛሬ የአፍሪካ ልጆች ከእናት ከአባታቸው፣ ከእህት ከወንድሞቻቸው፣ ከሚወዷቸው ሰዎች ፊት ለፊት ለመጫወት በአህጉሯቸው እድሉን ያገኛሉ። በአፍሪካ የቅርጫት ኳስ ሊግ ውስጥ በመጫወት መጠነኛ ገቢ ያገኛሉ። ይሄ ዛሬ ሳይሆን ከብዙ ዓመታት በፊት የተጀመረ ነገር ነው። ብዙ ሰዎች ይህንን አያውቁም። ከሰላሳ እና ከዚህ ዓመታት በላይ ስለቆየ ጉዳይ ነው እያወራን ያለ ነው። የዚህ ታሪክ አባል በመሆኔ በጣም ደስተኛ ነኝ። ኮሚሽነራችን በዚህ ሊግ ውስጥ በመዋለን አፍሳሽነት እንዲሳተፉ የአፍሪካ ገናናዎችን በመጋበዙ ለመሰግነው እወዳለሁ ብለዋል ሙቶምቦ። የአምሳ አራት ዓመቱ ዲኬምባ ሙቶምቦ የአፍሪካ ቅርጫት ኳስ ሊግ ቀጣይነትን ስለሚጠራጠሩ ሰዎች ያለውን ሐሳብም ሰጥተዋል። አስተዋል አፍሪካ በሀብት የተሞላች አህጉር ናት። ያ ሀብት ሲገኝ ሁሉም ወደ አህጉሩ ለመምጣት ይፈልጋል። ያ ሀብት አልተገኘም ብለው ለሚያስቡ ዛሬ ይቃወማሉ እንጂ ነገ በዚያ ይገኛሉ። አፍሪካ ባዶጇን አትሆንም። የምነግርህ የአህጉሯ አቅም ከፍተኛ መሆኑን ነው። አህጉሪቱን እንደ ወጣት ነው የምናያት። በአፍሪካ 700 ሚሊዮን የሚሆነው ሕዝብ ወጣት ነው። ይህ ሊግ እኛ ያቀረብንላቸው መጠነኛ ገቢ የሚያገኙበት መሳሪያና ስጦታ ነው። ይሄ ሕዝባችንና አህጉሩን ለመጥቀም የከፈትነው ልማት እንጂ ተራዱ አይደለም። ቀደም ባለው ጊዜ የቅርጫት ኳስ መጫዋሻ ስታዲየሞች እንኳ አልነበሩም። አሁን ግን በአፍሪካ ቅርጫት ኳስ ሊግ ውስጥ ቡድኑ እንዲሳተፍ የሚፈልግ ሀገር የቅርጫት ኳስ ስታዲየም እንዲገነባ ቅድመ ግዴታ ተቀምጠዋል ነው ያለው። ናይጀሪያና ሴኔጋልን የመሰሉ ሀገራት የስታዲየም ግንባታዎችን መጀመራቸውን የተናገረ ሙቶምቦ ያሉት ሁኔታዎች አበረታች መሆናቸውን ጠቅሰዋል። ከ200 ሀገራት በላይ በቴሌቪዥን ያዩት የአፍሪካ ቅርጫት ኳስ ሊግ መጻኢ ዘመንም መልካም እንደሚሆን ተስፋውን አጋርተዋል። ሀብታሙ ስዩምን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባት እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በእኛ በኩል ሰላም፣ በደህና አደሩ። ለጥቂት ደቂቃዎች አስቴር አወቀን አብረን እንተዋችሁ።